የወጣቶች አለም በተለምዶም ቢሆን ብዙዎች ጥበብና ፍቅር ከወደ ምስራቅ በሚል አባባል ማሳያ አድርገው የሚያነሷት ድሬዷ ለዚያው አብነት የሚሆኑ ፍሬዎችን የሚያፈራው ማህፀኗ ለረጅም ዓመታት በርካታ ፍሬን አፍርቷል። በሙዚቃ፣ በሥነ ጽሑፍ፣ በስፖርትና ሌሎች መስኮች ስሟን ማስጠራት የቻሉት አንጋፋና ወጣት ሙያተኞች ለዚህ መልካም ማሳያ ናቸው። ጤና ይስጥልን አድማጮች፣ በእለቱ የወጣቶች መሰናዶ ዛሬ ላይ ድሬ ካፈራቻቸው ጥበብ የተቸሩ ሰዎች በእድሜ አነስተኛ ከሆነ ወጣት የስዕል ችሎታ ባለቤት ጋር ቆይታ አድርጓል። እንድትከታተሉን በአክብሮት እንጋብዛለን። ስሜ ዳግም አይለማርያም ይባላል። እዚሁ ድሬዷ ተወልጄ እዚሁ ነው ያደግኩትኝ። በአሁን ሰዓት በግል ድርጅት ውስጥ ኢንተሪር ፈርኒቸር ዲዛይነር በማድረግ ነው እየሰራሁ ያለሁት። የስዕል ስራ ያው ከልጅነቴ ጀምሮ እንዲሁ በተፈጥሮ ያለ ነገር ነው። ያው ራሴን አብዴት እያረው ሁሌ በመሳል ሁሌ በመሞከርና አሁን እዚህ የደረስኩበት ደረጃ ድረስ የደረስኩት በራሴ ጥረት ተነሳሽነት ነው እንጂ ተምሬ ምናምን አልነበረም። ትውልዱም ሆነ እድገቱ ድሬዷ የሆነ ወጣት ዳግም ተፈጥሮ በአፍላነት የችረችውን የስዕል ችሎታ ተረድቶ በራሱ ጊዜ መጫጫር የጀመረው በልጅነቱ ነው። እድሜው እየበሰለ ሲሄድ ለስዕል ስራውና ላሳሳል ትኩረቱን የሳበውን ብዕር ወይም እስክሪቢቶ የመጠቀም ልምድ ተከትሎ የስዕል ስራውን በስፋት መስራት መቀጠሉን ይናገራል። አሁን ላይ የምሰራቸው ወጣ ያሉ ናቸው። በብዕር ነው የምሰራቸው እና ያው ታዋቂ ታዋቂ ሰዎችን ጥሩ ሰርተው ያለፉ ሰዎችን ምናምን በብዕር ብቻ እየሰራው ያው ራሴን እያስተዋወቅ ነው። ብዕርን ብቻ በመጠቀምስ የስዕል ስራ ልመስራት መነሻ የሆነ ወይም መነሻ ነበረኝ የምትለው ነገር አለ ወይ? መነሻ የምለው ያው ኢንተርኔት ላይ ምናምን አያቸው ነበረ እንዲህ በብዕር የሚሰሩ ስራዎችንና ማለት ብዙ ጊዜ የተለመደው ስራስ ቀለም ምናምን ነውና ይሄን ነገር ከግምት በማስገባት እንዲሁ ራሴን ወደ ብዕር ስራስቲ ልሞክረው በሚል እንዲሁ እየሞከርኩት አሁን ሳየው ደስ ይላል። በቃ ከተለመደው ነገር ውጪ ስለሆነ እኔ ተመችቶኝ እየሰራው ነውና ኢንተርኔት ላይ የማያቸው ነገሮች ናቸው። አሁን ወደዚህ ስራ እንድገባ ይገፋፍ ዳግም እየሰራችሁ ያሉ የስዕል ስራዎች አሁን አሁን በብዙዎች አድናቆት እያገኙ ናቸው። ብዕርን ከወረቀት አገናኝቶ በሚሰራቸው ስራዎች ከትውልድ አካባቢው ተነስቶ በእድገት ጉዞ ቀልቡን የገዙትን ኋላ ከፍ ሲልም በበጎ አድራጎት ስራ ስማቸው የሚነሱ ግለሰቦች ትኩረቱን እየሳቡት እነሱን መሳል መጀመሩን ይገልጣል። ያው ምክንያት የማድረገው አንደኛ ነገር እዚች ሀገር ላይ ያሉት ሰዎች ምን ጥሩ ነገር ሰርተው አለፉ የሚለውን ነገር መጀመሪያ ስለነዛ ሰዎች አነባለሁ። ኢንተርኔት ላይ የማያለው ሞር ደግሞ ሀገራችን ድሬዷ እንደተወለ መወለዴ ዚ ነው። ስለዚህ የሀገራችን ላይ ሆነ በኪነ ጥበቡም በሙዚቃውም በስፖርቱም በብዙ ነገር ጥሩ ሰርተው ያለፉ ሰዎች አሉ ና እነሱን ለማስታወስም ከዛም አንግል ነው የማየው። ከዚህ ከድሬዷ አንጻር ብዙ የሰራቸው ሰዎች አሉ፣ በስፖርቱ ዘርፍ እና አሸናፊ ግርማ ሰርቻቸዋለ ከአስተማሪዎች አሁን ከተማርኩበት ትምህርት ቤት ነሚርከዋሉ ሞር ደግሞ ኢትዮጵያ ላይ ደግሞ ጥሩ ነገር ሰርተው ያልፈዋሉ እነ ቢኒያ መቁደና ያሉ አበበሽ ጎበና እና አባባ ተስፋዬ ምናምን በጣም ና ው መነሻ ማድረገው አንደኛ ነገር ከልጅነት ካስተዳደጌ ጀምሮ ያለውን ነገር ስሰማ የምታደርገው ነገር ስላለ ውስጥ የሆነ ነገር ይቀረጻል። እነ ሰዎች ብስላቸው የምትለው ነገር አለ። ያው አሁን ሰው መርዳት በሚለው በጣም ስለማምን እስካሁን ከሰራዋቸው ስራዎች በጣም የሆነ ውስጤን ደስ ብሎኝ እየሰራሁት የቢኒያም መቅዶኒያ ና የአበበች ጎበና ያው ስማቸው በሰፊው ይነሳል በጎ ነገር በማድረግ ና እና ያው ሰውን መርዳት ደግሞ የኢትዮጵያ ባህልም ስለሆነ በጣም ውስጤንም ደስ ብሎኝ እየሰራሁት የሁለቱ ሰዎች i በተፈጥሮ የስዕል ችሎታን የተካነው ወጣት ዳግም ከታዋቂ ሰዎች በተጨማሪ ሌሎች ስራዎቹን ከፍ ባለ መጠን ወይም እሱ እንደሚለው ኤስሪ መጠን ባለው ወረቀት ስራውን ይሰራል። ለንድፍ ስራዎቹ ብቻ እርሳስ ሲጠቀም፣ ትክክለኛ ይዘታቸውን ለማምጣት ግን ብዕሩን ተጠቅሞ በማቅለብ ይሰራቸዋል። አሁን እንደ ስዕሉ አሁን ይለያያል። ኖርማሊ አሁን ፖርትሬት ላይ ነው ብዙ ስራዎች እየሰራሁት ያለው። መጀመሪያ ንድፉን በስራስ ትሰራለ። ያው ፖርትሬት ላይ ብዙ ከባባድ ነገሮች ስላሉ ኤግዛክት እዛን ሰው መምሰል ስላለበት መጀመሪያ እስከችን ኤክስትራ ስራና ግን ሙሉ ከዛ በኋላ ያለውን ነገር ሼድ የማረጉን ምናምን በቃ የሚከብደው ፓርት እሱ ነው። በብር ያው ስትሳሳት ምንም ያለው ነገር በጣም ከባድ ስለሆነ ጥንቃቄም ይፈልጋል። ግን ከዛ ውጭ ደግሞ እስራስ የማይፈልጉ ስራዎች አሉ። እንዲ ኖርማል እንዲ አይቼ የምሰራቸው የተፈጥሮ ነገሮች ምናምን እነሱን ዝም ብዬ ስከች ያረጋሉ። ከቅርብ ጊዜያት ወዲህ ዳግም የሚሰራቸውን የስዕል ስራዎች በተለያዩ ማህበራዊ ሚዲያዎች በማቅረብ ራሱን እያስተዋወቀ ይገኛል። እሱ እንደሚለው በዚህም ጥሩ ግብረ መልሶችን ለማግኘት ከመቻሉን በላይ ሀሳብ ለመለዋወጥም እየረዳው ነው። አሁን ስራዎችን እያስተዋውኩት ያለውትኝ ፔጆችን በመክፈት ነው ፌስቡክ ላይ፣ ቴሌግራም ላይ፣ ትዊተር ላይ፣ ኢንስታግራም ላይ እነሱ ላይ ነው አሁን ስራዎችን እየለቀኩ ያለሁት። እና ከሰው የምታገኙ ፊድባክ በጣም ደስ ይላል። ና ያው ሁሉም ሰው ምሳሌ የሚፈልግ ነው። እና ከዛም ውጭ ደግሞ በጣም በብዙ አይዲያ የሚያግዝ ሰው አለ፣ የሚረዳ ሰው አለ፣ በፈለግከው ነገር ራሱን ዝግጁ አድርጎ የሚቀርብ ሰው አለ። ና ከሰዎች ጋር ብዙ ኮኔክሽን ፈጥሮልኛል ብዬ አስባለሁ። ና በእነኚህ ዌብሳይቶች ላይ ያው ራሴን ሞድ እያስተዋወቅኩ ነው። ከዚህ የተሻለ ደግሞ አሁን ዲቴይል ወደ ሰዎችን እየሰራው ጥያቄ ይቀርብልኛል፣ እንደዚህ እንሳል እንሳል፣ ግን ያው ከስራ ጋር ያለውን ሰዓት እያመቻቸው ስሎን የሚሰራው ትንሽ ስለሚከብድ ለጊዜው ራሴን ማስታወቂ ያስኩትኝ በእነሱ ነው። ከልጅነቱ ጀምሮ ተፈጥሮ የሰጠችውን የስዕል ችሎታ የተረዳው ዳግም ከዚያው የልጅነት ጊዜ አንስቶ የተለያዩ ስራዎችን ሲሰራ ነበር የሚለው አብሮ አደግ ጓደኛው። በችሎታው ዛሬ ስለሚሰራው ስራ ብቻ ሳይሆን ብሩህ መጻኢ ተስፋ ያለው ስለመሆኑ ያለውን እምነት ይናገራል። አንድ ላይ እንዳደግን በጣም ክሎዝ እንደመሆናችን መጠን በተለይ ከይሄ የመሳል ነገር ከልጅነቱ ጀምሮ ነበር ያዳብረው የነበረው። በተለያየ ቅርጻቅርጽ ይሰራል፣ ይስላል። እስፔሻሊ የሃይማኖታዊ ስዕሎችን ከልጅነቱ ጀምሮ ይስል ነበር። በቅርብ ጊዜ ወዲህ ደግሞ የራሱን ሲግኔቸር ሊባል የሚችል ደረጃ በዚህ በከተማችን ደረጃ በብዕር እየሳለ ነው። ይህም በብዕር መሳል እኔ የማየው አንድ አርቱ ውስጥህ ዴቨሎፕ እንዳደርግ ምክንያቱም ለስህተት ጊዜ የማይሰጥ ነው። ፕላስ በብዕር ከተሳሳትክ ያን ወረቀት መጣል እንጂ አለ ሌላ እድል ሊሰጥ ስለ ማይችል እንደ እርሳስ ወይም የምታጠፋው ነገር አይደለም። እኔ በብሄር መሳሉን የማየው ውስጡ ይሄ አርት በጣም ዴቨሎፕ እንዳደረግና ያው ናቹራሊ ጊፍትድ የሆነ ታለንት እንደሆነ ነው እኔ የማየው ና ከዚህ በተሻለ ወጥቶ ትልልቅ ስራዎችን ሰርቶ ሀገራችን ላይም በአለም አቀፍ ደረጃ ቢታወቅ የኔ ምኞት ነው እና በጣም ረጅም ርቀት ሊጓዝ የሚችል ልጅ እንደሆነም አምናለሁ። የስዕል ጥበብ ችሎታውን የማሳደግ ብርቱ ህልም እንዳለው የሚናገረው ዳግም በቀጣይ በትምህርት በመደገፍ ሙያውን የተሻለ ደረጃ ለማድረስ ውጥኑ መሆኑን ገልጧል። አሁ ያው ይህን ነገር እንደዚህ ባሰፈው በራሴ ደስ ይለኛል። በትምህርት አሁን እየሰራ ያለሁትን ያው በተፈጥሮ ባገኘሁት ነገር ና ራሴን ያው ኢንተርኔቶችን በማየት ሰዎች ሲሰሩ በማየት በዛ ነው ና በትምህርት ሲታገዝ ደግሞ አንዳንድ ነገር ያው ጥሩ ነው። አሁን እኔ በብዕር ብቻ መሳል ያው እገፋበታለሁ ማለት አለ። የቀለም ስራዎችም ወደዛ መግባት አለብኝ። ያው ስዕል እስከተባለ ድረስ በብዙ ነገር ነው መሳል ያለብን እና እነሱ እነሱን አሁን ለመማር ራሴን እንደ አንድንትን አዘጋጅቻለሁ። አሁንም ያው እሰራለሁ ግን ሞር ደግሞ ስትማረው ሁሉን ነገር ያው ታውቀዋለ ና በትምህርት የታገዘ ነገር ጥሩ ነው ና አሁን ላይ ሀሳቤ ያው በትምህርት ሰፋ የማድረግ ነው። ከዚህ ስራዎች ውጪ ሌሎች ስራዎችም አሉ። አሁን እንዲያዩዋቸው ስትሪንግ አርቶች ምናምን እና የሆነ በአርቱ ዙሪያ ላይ ብዙ ነገሮች ስላሉ በብር ብቻ መወሰን ስለማልፈልግ ያው በትምህርት ደግሞ ሰፋ ማድረግ አሁን ፕላኔ ነው። በወጣትነት እድሜ ላይ የሚገኘው ዳግም በአንድ የግል ድርጅት በእንጨት ስራ የውስጥ ዲዛይነርነት ሙያ በመስራት ህይወትን ለማሸነፍ እጥረት ሲያደርግ የሚወደውን የስዕል ስራ ባለው ትርፍ ሰዓት ይከውናል። ሁሉንም ነገሮች እዚህ እንዳደርስ የቤተሰቤ እገዛ ትልቅ ነው ብሏል። ዳግም እስካሁን ባሉት ጊዜያት ብዕር ተጠቅሞ የሳላቸውን ስዕሎች ኤግዚቢሽን ለማሳየት ጥረት እያደረገም ይገኛል። እና እስካሁን እንግዲህ ላለሁበት ነገር እንግዲህ ያው ፈጣሪ ነው እና እዚህ ያደረሰኝ ቤተሰቦቼም ትልቅ እገዛ ያደርጉልኛል በዚህ ጉዳይ እና ያው ራሴን አብዴት እንዳደረግ ራሴን እንዳሻሻል ትልቅ ነገር ከቤተሰቦች ጥሩ ፊድባክ ስለማገኝ እዚህ እንዲደርስ የእነሱ ትልቅ አስተዋጽኦ አድርገውልኛል። አሁን በቀጣይ ያሰብኩት ያለሁትኝ የሆነ በቃ ራሴን ችዬ አንድ የብዕር አርት ኤግዚቢሽን ማዘጋጀት እሱ ነው አንድ ትልቁ እቅዴ። ለሱም የሚሆኑ ስራዎችን እያዘጋጀው ነው ሌላ ተባባሪ አካላቶችም እንደሚያግዙኝ በቃልም በምንም ገብተውልኛል እና ወደዛ ስራ አሁን ራሴን እያዘጋጀው ነው እና ኤግዚቢሽን ማዘጋጀት ነው በጣም ትልቁ አላማ። የዳግም ውጥን ብዙ ነው ከሩቅ ምዕራፍ ለመድረ ድረስ ከሚያደርገው የዛሬ ጥረት በመለስ አሁንም ቢሆን ከሌሎች መሰል ጓደኞቹ ጋር የድሬዳዋን ስም ለማስጠራት ይረዳል ያሉትን እንቅስቃሴ በማድረግ ላይ ናቸው። በየመስኩ ጥበብ የተቸሩ ፍሬዎችን የምታፈራው ድሬዳዋ ያፈራችውን ማሳደግና ለተሻለ ደረጃ በማድረስ ረገድ ያለባትን ተግዳሮት ተቋቁሞ በስዕል ስራ የላቀ ደረጃ ለመድረስ እጥረቱን አንድ ሁለት ላለው ዳግም ቸር እንዲገጥመው እንመኛለን። የእለቱ መሰናዷችንን እዚህ ላይ ቋጨን። ሰላም።